የዘንድሮኒ የፍራንክፈርቱን የኢትዮ ጀርመን የስፖርትና የባህል ፌስቲቫል ከተዘጋጀበት ፍራንክፈርት ሬፕችቶክ ከሚገኘው የስፖርትና የመዝናኛ ማዕከል ለመታደም በግልም ሆነ ከቤተሰቦቻቸው ጋር በመሆን ከጀርመን የተለያዩ ከተሞች ከአጎራባች የአውሮፓ ሀገራት ጭምር የመጡ ኢትዮጵያውያን መኖራቸውን ለማየት ችለናል። በተለይም ልዩ ልዩ የብሔር ብሔረሰቦችን እንዲሁም በአረንጓዴ ቢጫ፣ ቀይ የኢትዮጵያ ሰንደቅ ዓላማ የተጠለፉ የባህል አልባሳትን የለበሱ ኢትዮጵያውያን በስፍራው የሀገር ቤትን ድባብ ከመፍጠር ሌላ ለዝግጅቱም ልዩ ድምቀትን ሰጥተውታል። ፈራውና ሆታውም ልዩ ነበር። በስታዲየሙ ዙሪያ በተጣሉ ትናንሽ የድንኳን ዳሶች ውስጥ የሀገር ባህል ምግቦችንና መጠጦችን እንዲሁም ልዩ ልዩ ምርቶችን የሚሸጡና የሚያስተዋውቁ ኢትዮጵያውያንና ለሕፃናት የሚሆኑ ልዩ የመዝናኛ ዝግጅቶች መኖራቸውን አስተውለናል። ዝግጅቱ ገና ከአጀማመሩ የተዋጣለት ነበር። ብዙ ኃላፊነትን የሚጠይቀውን እንዲህ አይነቱን እንቅስቃሴ በጋራ ተከፋፍሎና ተግባብቶ መስራቱ የስኬቱ መሰረት ነው ይላሉ አዘጋጆቹ። ተስፋዬ አበበ ባላለውኝ የኢትዮ ጀርመን የስፖርትና የባህል ማህበር ዋና ሊቀመንበር ነኝ። ወደ አምስት ቡድኖች ከየከተማው መጥተዋል። ከስዊዘርላንድ የተካፈላለ አንድ። እንደገና ደግሞ የኤርትራ ቡድን ከፍራንክፈርት ከተማ እነሱም አሳትፈናል፣ እንደ እንግዳነት ማለት ነው። ዋናው ዓላማም ወጣት ኢትዮጵያኖችን በስፖርታዊ እንቅስቃሴ ጤነኛ እንዲሆኑ፣ ጥሩ መንፈስ እንዲሯራቸው ከዛ ብና አልፎ ተርፎ ደግሞ በኢትዮጵያዊነትም ኳስ መጫዋት እንዲቻል ጥሩ ጥሩ ሊጋ ውስጥ የሚጫወቱ ልጆች አሉ። እነሱም በማየት ለወደፊት እኛም እንደዛ እንድደርሳለን እንዲሉ ይጠቅማል። ከበዓሉ ታዳሚዎች አነጋገር ናቸውም ነበሩ። መሰረት ሚሻኤል እባላለሁ። ዋናው ትልቁ ነገር ልጆቻችን ተተኪ ትውልዶች እስከመሆናቸው መጠን የራሳችን ባህልና ወጋችን ይዘው ማለፍ አለባቸው። ማስተማር የምንችለው ደግሞ እኛ ነን በአሁኑ ሰዓት። ምክንያቱም ባህሉን ለማየት የታደሉ ልጆች ስላልሆኑ የግዴታ ይሄ ነገር በባህል፣ በስፖርት፣ በሙዚቃ በተለያዩ ነገሮች ልጆችን እያነጽን ከሄድን የአገር ፍቅር የአገር ስሜታቸውን እያጎለበትንላቸው ነው የምንሄደው። የኢትዮ ጀርመን የስፖርትና የባህል ፌስቲቫል በነገው ዕለት ይጠናቀቃል። በመዝጊያው ስነ ስርዓትም የዋንጫና የደረጃ ጨዋታዎች፣ የኢትዮጵያ ባህልን የሚያስተዋውቁ ልዩ ልዩ ዝግጅቶችን ጨምሮ ተጋባዥ ድምፃዊ ምዕራፍ አሰፋ በሙዚቃ ባንድና ታዋቂ ዲጆዎች ታጅቦ የሙዚቃ ስራዎችን ለባሉ ታዳሚዎች የሚያቀርቡበት መሰናዱ እንደሚኖር የፌስቲቫሉ አዘጋጆች ገልጸውልናል።